እና አቶ በቀለ ገርባ የተከሰሱበት ወንጀል መንግስት ራሱ ምንም የውጭ ኃይል ጣልቃ ገብነት እንደሌለውና የመልካም አስተዳደር ችግር የፈጠረው ነው ብሎ ባለስልጣናቱ በተለያየ ጊዜ ያረጋገጡት ሀቅ ነው በማለት ተከራክረው ነበረም። ለዚህም በመከላከያ ምስክርነት ቀርበው እንዲያስረዱላቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ አቶ አባዱላ ገመዳ አቶ ለማ መገርሳና ዶክተር አብይ አህመድን ችሎቱ መጥሪያ እንዲሰጥ አመልክተው ነበረም። ችሎቱ በዛሬው ውለው አቃቤ ሕግ ከ5 እስከ 17 ያሉ ተከሳሾች ባለፉት የቀጠሮ ጊዜያቶች ምስክር ለማሰማት ይችሉ እንደነበረ በመጥቀስ እድሉን ስላልተጠቀሙበት ምስክር የማሰማት መብታቸው እንዲታለፍ ጠይቋል። ጠበቃቸውም ምስክሮቹ ቀርበው እንደነበረና ችሎቱ በነበረው የጊዜ መደራረብ ተጓተተ እንጂ በእነሱ በኩል ችግር እንዳል ነበረ ተከራክሯል። ችሎቱም ግራ ቀኙን በመመልከት የአቃቤ ህግ አቤቱታን ውድቅ አድርጎታል። በመጨረሻም የተጠቀሱት ከፍተኛ የመንግሥት ኃላፊዎች ከህዳር 17 እስከ 19 2010 ዓም ባለው ጊዜ ውስጥ ቀርበው የምስክርነት ቃላቸውን እንዲሰጡ በማዘዝ ውለውን አጠናቋል። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።